ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈው የዛሬ አንድ ሰዓት ከዚህም ከዚያም ፕሮግራማችን ጀመረ። ቅዳሜ ሐምሌ 16 ቀን ነው ዛሬ። አድማጮች የቀዳማዊ አፄ ኃይለሥላሴ የትውልድ ቀን መሆኑን እያስታወስን እኛም የምሽቱን የአክብሮት ሰላምታ እናቀርባለን። እንደምን ውላችሁ አመሻችሁ። አስተናጋጅ አዲስ አበበ ነኝ። ንጉሡ ታምሬ ፕሮግራሙን በማቀነባበር እስከ አራት ሰዓት አብሮን ይቆያል። የዓለም ዜና እንደተለመደው ቀዳሚ ነው። ከዚያም የዛሬ ቅዳሜ ልዩ ፕሮግራም በቅርቡ በጎንደርና የተለያዩ አካባቢዎች የታዩ ግጭቶችን ተመልክቶ ወይም ያንን መሠረት አድርጎ ሁለት እንግዶች ጋብዘናል። እነሱ ይወያያሉ፣ ይከራከራሉ። በመጨረሻም የሙዚቃ ቃና ሰዓቱን ተረክቦ እስከ ምሽቱ አራት ሰዓት ያማሻችኋል። መልካም ምሽት፣ መልካም ቅዳሜ። ዜና ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። የዩናይትድ ስቴትስ የዲሞክራቲክ ፓርቲው ታሳቢቱ እጩ ሂለሪ ክሊንተንና በምክትል ፕሬዚደንት እጩነት የመረጧቸው የቨርጂኒያው የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ቲም ኬን በአሁኑ ሰዓት ፍሎሪዳ ማያሚ ከተማ ለመጀመሪያ ጊዜ አብረው የምረጡኝ ዘመቻ እያካሄዱ ናቸው። የፓርቲያቸውን እጩነት በቀጣዩ ሳምንት በሚካሄደው ጉባኤ ላይ በይፋ የሚቀበሉት ሚስስ ክሊንተን ሴኔተር ቲም ኬንን ለምክትልነት መምረጣቸውን ይፋ ያደረጉት ትናንት አርብ ማታ ነው። አንጋፋ ዲሞክራት የፖለቲካ ሰው የሆ መሆኑና ራሳቸውን አሰልቺ ብለው የሚገልጹት ኬን ጽንፈኛ ያልሆነ ወይም ለዘብ ያለ አቋም ያላቸው ሲሆኑ ዶናልድ ትራምፕን የማይወዱና ለሚስስ ክሊንተንም ቢሆን ሙሉ በሙሉ ልባቸውን ለመስጠት ያልቆረጡ መራጮችን ሊስቡላቸው እንደሚችሉ ይጠበቃል። ሚስስ ክሊንተን ለሲቢኤስ ቴሌቪዥን በሰጡት ቃል ኬንን ፈጽሞ በምርጫ ተሸንፈው የማያውቁ በስራቸው የነጠሩ ከንቲባ፣ አገረ ገዢና ሴኔተር ከማውቃቸው እጅግ በጣም የተከበሩ ሴኔተሮች አንዱ ሲሉ አሞግሰዋቸዋል። ዋናው የተመረጡበት ምክንያት ፕሬዚደንትነቱን ለመረከብ ብቃት ያላቸው በመሆናቸው ነው። ለዚያ የሚያስፈልገው ልምድ እውቀትና በሳልነት እንዲሁም ስክነት ያላቸው ናቸው ሲሉ የክሊንተን ደጋፊና የኦሃዮ የፓርቲ ዋና ተወካይ የሆኑ ጆስሊን ቡካሮ አውስተውላቸዋል። ቲም ኬን ለምክትል እጩ ፕሬዝደንትነት በመመረጤ ክብር ይሰማኛል ሲሉ በትዊተር መልእክታቸው ገልጸዋል። የ58 ዓመቱ የሚኒሶታ ተወላጅ ሴኔተር ኬን በፕሬዚደንት ባራክ ኦባማን ያፈራው የሃርቫርድ ዩኒቨርሲቲ የሕግ ትምህርት ቤት የተማሩ የሕግ ባለሙያ ናቸው። ከሃርቫርድ ትምህርት ቤታቸው ለአንድ አመት አቋርጠው ሆንዱራስ ውስጥ በሚስዮናዊነትና በመምህርነት ያገለገሉት ቲም ኬን የስፓይን ቋንቋን በሚገባ ይናገራሉ። በሕይወት ታሪካቸው መሰረት ሴኔተሩ ድህነትንና የሰው ልጆችን ስብዕና ምን እንደሚያደርግ በማዕከላዊ አሜሪካ ባሳለፉት 达到。 በቅርበት ሊያዩ የቻሉ ሰው እንደሆኑ ተነግሮላቸዋል። ዶናልድ ትራምፕን በይፋ እጩ አድርጎ የመረጠው የሪፑብሊካን ፓርቲው ጉባኤ ሲንሲናቲ ኦሃዮ ላይ ተጠናቋል። እንደምታውቁት የዲሞክራቲክ ፓርቲው ጉባኤ ደግሞ የፊታችን ሰኞ ፊላደልፊያ ላይ ይጀመራል። ይህንኑ ጉባኤ ተከታትሎ ለመዘገብ የኦሮምኛ ክፍል ባልደረባችን ሶራ ሀላኬ ወደዚያው ተጉዟል። አሁን መስመር ላይ ያለ ይመስለኛል ሶራ እንደምንዋልክ፣ እንደምንዋልክ አድማጮቻችንንም እንደምናመሻችሁ። ትክክል ነህ። እስቲ ስለ ፊላዴልፊያው የዲሞክራቲክ ፓርቲው ጉባኤ ዝግጅት አውሳል። አመሰግናለሁ እንግዲህ፣ ቆንጅት ፊላደልፊያ በአሜሪካ ታሪክ ብዙ ታሪክ ያላት ከተማ ነች። የድሮ የአሜሪካ ዋና ከተማ ከመሆኑም በተጨማሪ የአሜሪካ የትውልድ ከተማ ተብላ ትጠራለች። የአሜሪካ በርዝ ፕሌስ ትባላለች። ዴሞክራቶች የመጀመሪያ የሴት ፕሬዚዳንትን ለመምረጥ ሪባኑ ተቆርጠዋል፣ አበባ ተበትኗል፣ የደስታ ርችቶችም ይተኮሳሉ። የፖለቲካ ፌሽታ ተጀምሯል ማለት ይቻላል በዚህ ዝግጅት ላይ ወደ አምሳ ሺህ የሚሆኑ ሰዎች እንደሚገኙበት ይጠበቃል። ከንግዱ ህብረተሰብ፣ ከሲቪል ማህበራት፣ ከፖለቲካ ተወካዮች እና ባለስልጣናት ወደ አራት ሺህ ሰባት መቶ ስልሳ አምስት የሚሆኑ ዴሊጌትስ ወይም የፖለቲካ ፓርቲ ተወካዮች ይገኛሉ። ወደ አስራ ስድስት ሺህ ሆቴሎች እነዚህን እንግዶች ለመቀበል ተሰናድቷል። በዚህ በተጨማሪ ለቮለንቲር ሰርቪስ ወይም ደግሞ የነጻ አገልግሎት የሚሰጡ ወደ አስራ አምስት እስከ ሀያ ሺህ ሰዎች እንደሚገኙበት ነው የሚጠበቀው። ስለዚህ ሞቅ ያለ ዝግጅት ነው ማለት ነው። ብዙ ዝግጅት ነው ማለት ነው። ቆንጆ፣ በጣም ጥሩ። የጸጥታው አጠባበቅስ ምን ይመስላል? ሶራ፣ ሰሞኑን እንደምናየው በአሜሪካ ውስጥ የተለያዩ ሰልፎች ይደረጋሉ። በዚህ ስነስርዓት ላይም ወደ በብዙ ሺ የሚገመቱ ሰልፈኞች እና የተቃውሞ ደጋፊዎች እና የተቃውሞ ሰልፍ የሚያደርጉ ሰዎች እንደሚገኙ ነው የምጠበቀው። በተለያየ ሪስ ነው እንግዲህ ሰልፉ የምወጣው በብላክ ላይቭስ ማተር ወይም ደግሞ የጥቁር ሰው ሕይወት መጥፋት ያሳዝነናል፣ ከአካባቢ ጥበቃ ጀምሮ የተለያዩ ሰልፈኞች እና የተቃውሞ ሰልፍ የሚያደርጉ እና ደጋፊዎች ይገኛሉ። ፖሊሶችም ደግሞ ከኤፍቢአይ ሰርቪስ ከኤፍቢአይን ጨምሮ፣ ሲክሬት ሰርቪስን ጨምሮ ከፖሊስ ከተለያዩ አካባቢ የወጣቱ ፖሊሶችም እንደሚገኙ ነው የተጠበቀው። ጸጥታዊ በጣም የጠጠረ ነው። በጣም የጠነከረው ነው ማለት ይቻላል። ቆንጆ በጣም ጥሩ። እንግዲህ ሶራ በሰኞው መክፈቻ ዘገባህን እንጠብቃለን። አዲሱ ዜና እንደምታውቀው የሴኔተር ቲም ኬን ለምክትልነት መታጨት ነው። ስለ እሳቸውም ስለ ታሪካቸው ሰፋ አድርገን እንደምታብራራልን ተስፋ እናደርጋለን። አድማጮቻችንንም እንደዚሁ ሰኞ ዘገባህን እንዲጠብቁ እንጋብዛለን። ሶራ ለዛሬው በጣም አመሰግናለሁ። ደህና ምሽ አድማጮች ወደ ተቀሩት የዓለም ዜናዎች አልፋለሁ። በዛሬው ዕለት አፍጋኒስታን ዋና ከተማ ካቡል ውስጥ ቢያንስ 80 ሰው ለገደለውና ብዙ መቶዎች ላቆሰለው የቦምብ ጥቃት ሽብርተኛው ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነት ወስዷል። በከተማዋ በህዝባዊ ተቃውሞ ወቅት ለደረሰው ለዚህ ጥቃት አይሲስ በድረገጹ ላይ ነው ሀላፊነኝ ሲል ያስታወቀው። ጥቃቱ የደረሰው ሀዛራዝ የሚባሉት የብሔረሰብ አባላት የሆኑ ብዙ ሺህ ሰላማዊ ሰልፈኞች መንግስቱ ያቀደው የኤሌክትሪክ ኃይል መስመር በድህነት የቆረቆዘው በአሚያን ክፍለ ሀገራችን በኩል እንዲያልፍ ይደረግልን በማለት በመጠየቅ ላይ ሳሉ ነው። በጥቃቱ ኢላማ የተደረጉ ሺያዎች በመሆናቸው ሳይሆን አይቀርም ተብሎ ተጠርጥረዋል። ሳምንት ባልሞላ ጊዜ ውስጥ ሁለት ጥቃቶች የደረሱባት የጀርመን ቻንስለር አንገላ መርከል የሀገሪቱ የጸጥታ አገልግሎቶች ጀርመን ውስጥ የጠቅላላውን ሕዝብ ደህንነትና ነጻነት ከጥቃት ለመጠበቅ የተቻላቸውን ሁሉ ያደርጋሉ ሲሉ አስታውቀዋል። ዛሬ መርከል በርሊን ውስጥ ለጋዜጠኞች በሰጡት ቃል ትናንት ማታ ሙኒክ ውስጥ የደረሰው ሽብርና በ ባለፈው ሰኞ ዋርዝበርግ ከተማ በባቡር ላይ የደረሰው ጥቃት ማንኛችንም ላይ ሊደርስ የሚችል ነበር። ስለዚህም ጀርመኖች የት መሆን ነው የሚሻለው የሚል ስጋት እንዲገባቸው አድርጓል ብለዋል። ትናንትና ሙኒክ ውስጥ የ18 ዓመት ዕድሜ ያለው የጀርመናዊ ኢራናዊ በገበያ አዳራሽ ውስጥ ተኩስ ከፍቶ ሲያበቃ ዘጠኝ ሰው ገድሎ ብዛት ያላቸው እንዳቆሰለ የሚዘነጋ አይደለም። ቱርክ ውስጥ ከአንድ ሺህ በላይ የግል ትምህርት ቤቶች እንዲሁም አንድ ሺህ የሚሆኑ የተለያዩ የበጎ አድራጎት ድርጅቶችና ማህበራት እንደተዘጉ ተነግሯል። የሶስት ወር አስቸኳይ ጊዜ የደነገጉት የሀገሪቱ ፕሬዚደንት ሬሴፕ ታይብ ኤርዶዋን ባወጡት የመጀመሪያ አዋጅ መሰረት ነው። ይህ እርምጃ የተወሰደው ባለፈው ሳምንት መንግስታቸውን ለመገልበጥ የተደረገ ሙከራ ከከሸፈ በኋላ ፕሬዝደንቱ በወሰዱት እርምጃ ተጠርጣሪዎች ክስ ሳይመሰረትባቸው ቀድሞ አራት ቀን ብቻ የነበረው ለሰላሳ ቀን ሊታሰሩ እንደሚችሉም አውጀዋል። አድማጮች ለምሽቱ ያለን ዜና በዚሁ ያበቃል። በቅርቡ ጎንደር እና በተለያዩ አካባቢዎች የታዩ ግጭቶችን የምንፈትሽበት ልዩ ፕሮግራም ይቀጥላል። በቅርቡ በጎንደር እና የተለያዩ አካባቢዎችም የታዩ ግጭቶች ተንተርሶ የችግሩን ምንጮችና ለአገሪቱ አንገብጋቢ ሁኔታዎች ዘለቄታ ያለው መፍትሄ ፍለጋ ዙሪያ ትኩረት የሚያደርግ የሁለት ወገን እይታ የሚቀኝ ክርክር ነው። ዛሬ ለምሽቱ የሚቀርበው ሌሎች ወቅታዊ የኢትዮጵያ ጉዳዮችን ባካተተውና የችግሮቹንም መሰረቶች ጭምር በሚቀኘው በዚህ ተከታታይ የክርክር ፕሮግራም ተሳታፊዎቹ አቶ ግዛው ለገሰ ከዋሽንግተን ዲሲ እና አቶ ጸጋይ አረፈ ከፊላደልፊያ ፔንስልቬንያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱን ፕሮግራም የወልቃይትን ይዞታ እና በችግሮቹ ዙሪያ ለቀረቡ ትችቶች አቶ ጸጋይ በሰጡት ምላሽ እንጀምራለን። አቶ ገዛው ለገሰ አቶ ጸጋ ያረፈ ዛሬ የምትከራከሩት የሚያነጋግሩ ሁኔታዎች ወደ ተለየ አቅጣጫ ባመሩበት ምናልባትም ልዩ ትኩረት በሚሹበት አጋጣሚ ነው። በወልቃይት አካባቢ ጎንደር፣ በተለይም ደግሞ የአማራ ማንነት ጥያቄ የሚል የወልቃይት ሕዝብ ወኪሎች ለወራት የዘለቀ ከመንግስት ጋር ሲያደርጓቸው የነበሩ ድርድሮች ወደ ተካረረ ሁኔታ የደረሱ ይመስላል። በኢትዮጵያ ዛሬ ያለውን ሁኔታ እናንተ ከምትገነዘቡበት አቅጣጫ እንነሳ። እንዴት ትረዱታላችሁ? ዛሬ ሀገሪቱ ያለችበትን ሁኔታ በወልቃይትም ብቻ ሳይሆን በተለያዩ የኢትዮጵያ አካባቢዎች ከቅርብ ጊዜው ኦሮሚያ አካባቢ ከታዩት ሁኔታዎች ጨምሮ ምን መደረግ አለበት? አሁን ያለውን ከመረዳት ነው እና መነሳት ያለበት። አቶ ጸጋዬ እርስዎን ላስቀድም፣ እንዴት ነው የሚገመግሙት? መልካም ተዋዱላ አቶ ግዛው በመጀመሪያ ደረጃ በእውነት ለመናገር እኔ ውድ የሆነውን እ አሁን አስቸጋሪ ሁኔታ ላይ ለነገሩ ሁኔታ እየበረደ ያለበት ደረጃ ነው ያለው። ነገር ግን በጣም አስፈሪ ከሆነ ሁኔታ እንኳንም እግዚአብሔር ከአርባ አራት ሰዛቦት እንኳን ክፉ ሊሆን ከሚችል ነገር ከፍን ማስቀር ይሄ በእውነት የተሰማኝ እፎይታ አሰማ ማስፈልጋለ። ምክንያቱም እንደ ነገሩ አመጣት ሁኔታው ከቁጥጥሮች ሊሆን የሚችል ነገር የነበረ ስለሆነ ከዛ በተረፈ እንግዲህ ያው ሁኔታዎቹ አንዳንድ ቦታም አሁንም ቢሆን የተወሰነ እንቅስቃሴ፣ የተወሰኑ አለመግባባቶች፣ የተወሰኑ ችግሮች እንዳሉ እየተሰማ ያለበት ሁኔታ አለ። በጎንደር ከተማ ዙሪያ አካባቢ እንደነ ደባርቅ እንደዚህ አይነት ቦታዎች እዛም የዚሁ አይነት ተመሳሳይ የሆነ እልባት ያገኛል የሚል እምነት አለኝ። ነገር ግን ያው ንግግሬን መጀመር የምፈልገው አካባቢው ላይ ሊደርስ ይችል የነበረው ነገር እንኳንም በዚሁ መረደ በሚለው ሁኔታ ነው። መልካም። የቀደመው ውጥረት የሰፈነበት ሁኔታ የተፈታበት መልካም ሁኔታ ተፈጥሯል ብለዋል። እንዴት እንደተፈታና ምን እንደተፈጠረ በኋላ በምናነሳቸው ጥያቄዎች ይመልሱልናል። አቶ ግዛው፣ የእርሶስ ግምገማ ምን ይመስላል? ዛሬ ሀገሪቱ ያለችበት አሁን ችግሮች በታዩባቸው አካባቢዎች የተንጸባረቁትን ጨምሮ እንዴት ነው የሚገመግሙት? በመጀመሪያ ለእድሉ አመሰግናለሁ። አቶ ጸጋይም ለክርክሩ ስለተገኙ እንኳን ደህና መጡ ልበልና በእኔ አመለካከት ኢትዮጵያ ውስጥ አሁን እየመጣ ያለው ወይንም ፍንጭ እያሳየ ያለው ሂደት እድሜው ከ ሀያ አምስት አመት በላይ ነው። እድሜው ከኢትዮጵያ ተማሪዎች እንቅስቃሴ ጀምሮ ፖለቲካን የችግሮቻችን መፍቻ መሳሪያ ከማድረግ ይልቅ አንዱን ብሄር፣ አንዱን ማንነት በሌላው ማንነት ፖለቲካን ከጥቅምና ከቫሊዩ ወይም ከእሴት ይልቅ በማንነት ስናደራጅ እየመጣ ችግር ነው። በተለይም ህዝባዊ ወያኔ አርነት ትግራይ በትግራይ ውስጥ የትግራይን ብሄርተኝነት ሲያስፋፋ የተወሰኑ የብሄር ጥያቄዎችን ብቻ ሳይሆን የመሬት ይገባኛልን ወይም ተስፋፊነትን በማድረግ ስልጣን ከያዘ በኋላ በአስራ ዘጠኝ መቶ ዘማኒያ ሶስትም ነው በኢትዮጵያ አቆጣጠር ስልጣን ሲይዝ የሰራቸው የክልል ባንድ ሀይል ብቻ የተወሰኑ በህዝባዊ ወያኔ አርነት ብቻ የተወሰኑ ወደ ትግራይ ያካለላቸው ከወሎ ከጎንደር የተወሰዱ መሬቶች እንደ መነሻ ቢሆኑም ዋናው ግን ለሀያ አምስት አመት በሙሉ አንድነታችንን ሳይሆን ልዩነታችንን፣ ተስፋችንን ሳይሆን ቅሬታችንን፣ ቁስላችንን የሚነካካ ፖለቲካ ያደረገው ሂደት ቀስ በቀስ ብዙዎቻችን የዘር ፖለቲካ አይሰራም እያልን በምንከራከርበት ጊዜ ሊሰሙን ስላልፈለጉ፣ እርቅ መቻቻልን ስላልፈለጉ፣ ቀስ በቀስ አሁን የደረስንበት ቦዳ ደርሷል። መልካም ሌሎች ሀሳቦችን እንደምታነሱ ሂደቶችንም መለስ ብላችሁ የምትመለከቱባቸው እድሎች ይኖራሉ። አሁን ያለውን ሁኔታ የአምስት ዓመታትና ከዚያ በላይ የተሄደ መንገድ ውጤት ነው ብለውታል። ምንድን ነው አሁን ያለው ያ ውጤት ምንድን ነው የሚመስለው? በእርሶ አስተሳሰብ በእርሶ እይታ? ያ በእኔ እይታ የሚታየኝ ምንድን ነው፣ በአሁኑ ሰዓት በተለይም በጎንደር ተባር ለትግራይ አዋሳኝ በሆነው አካባቢ በተነሳው ግርግር ምክንያት እግዜር ይመስገንና የሰው ህይወት አልጠፋም። ለዚህም የጎንደር ህዝብ ትልቅ ምስጋና ይገባዋል። በአንዳንድ ንብረቶች ላይ የህዝባዊ ወያኔ ሓርነትን ደጋፊዎች ለይቶ ያደረገ እርምጃዎች መወሰዱ በህብረተሰባችን መካከል ያለው ለዘመናት አብረን የኖረው መተማመን ቀስ በቀስ እየተፍረከረከ እንደሆነና መጪው ጊዜ ከመንግስት ጋር ቨርቲካል የሆነ ወደ ላይ የሆነ ትግል ብቻ ሳይሆን እርስ በርሳችን ልንታገል እንችልበትን ጠቋሚ ነው በዚሁ አንጻር ሀያ አምስቱ አመቱ ሌላው የሚያሳየን ምንድን ነው ኢትዮጵያውያን ከአገር ሽማግሌዎች ከሃይማኖት መሪዎች ከምሁራን ያለውን ችግር ያለውን አለመግባባት ያለውን አለመተማመን ያለውን መጠላላት ተገንዝበው መፍትሄ ከመፈለግ ይልቅ በስልጣን ላይ ያለው መንግስት በሚያደርሰው ፍራቻ ህዝባዊ ወያነ ሓርነት ትግራይ በሚያደርገው ፍራቻ ምክንያት እነዚህን ነገሮች ለማረም ለመጠገን አለመሞከራችን ውጤቱን አሁን እያመጣው የምናይበት ነው። መልካም ዝርዝሮችን እንመለከታለን። አንኳር ጭብጦችን በየተራ ማንሳት ስላለብን ለሚነሱት ጥያቄዎች ምጥን መልስ እንድሰጡ ገፋፋችኋለሁኝ። እስኪ አሁን ያለውን ሁኔታ በተለይም ደግሞ ግጭቶቹ የታዩባቸው ቦታዎች የመንግስትንና የአካባቢው ህብረተሰብ ግምገማዎች እንመልከት። አቶ ጌታቸው ረዳ የኢትዮጵያ ኮሚኒኬሽን ሚኒስትር የተናገሩትን ላስቀድም። እዚ አካባቢ ላይ የተለያዩ የህዝብ ጥያቄዎች ይዘናል፣ የሚሉ ህጋዊ ቁመን አይኖራቸውም አይኖራቸውም የሚንቀሳቀሱ ወገኖች ነበሩ። ግን እነዛ ወገኖች የሚያደርጓቸውን እንቅስቃሴዎች እንደ ምሽግ ቆጥረው ተደብቀው ከኢትዮጵያ ጠላቶች የሚሰጣቸውን መመሪያ የሚያስፈጽሙ የሁከት ወገኖች አሉ። የሁከት ወገኖች ነው ያሉት አቶ ጌታቸው፣ ለመፍትሄ አማጭነቱም ሆነ እስካሁን ለታዩት ሁኔታዎች በመንግስቱ በኩል ያለውን ግምገማ ያመላከተ አገላለጽ ነው። አቶ ጸጋዬ እንዴት ይመለከቱታል? ይህንን የመንግስቱን ግምገማ፣ ቅድም ሁነኛ መፍትሄ የተገኘ ይመስላል ሁኔታዎች መለውጣቸው ጥሩ ነው ያሉት ይሄ ወደ መፍትሄ የሚያቃርብ ነው ብለው ያምናሉ? ጥሩ ምንድን ነው፣ ቀደም ሲል እንግዲህ በመግቢያው ላይ እንኳንም ለከፋ ሁኔታ አልደረሰ ጎንደር አካባቢ የተፈጠረው ክስተት። ይህንን ስል ግን ህይወት አልጠፋም ማለት አይደለም። ከሁለቱም ወገን የጠፉ ህይወቶች አሉ፣ የጠፉ ንብረቶችም አሉ። ንብረት ይተካል፣ ህይወት አይተካም። መጠኑን በሚመለከት ብቻ ነው እንደዛ አይነት መቆጣጠር የማይቻል ሁኔታ ከመድረሱ በፊት ትንሽ ነገሩ መስተካከሉን ነበረ አድንቄ ያለፍኩት። ከዛዎች እንግዲህ ያው አቶ ጌታቸው እንግዲህ እሳቸው የመንግስት ቃል አቀባይ እንደመሆናቸው መጠን ምንጊዜም ቢሆን ሊናገሩ የሚችሉት የመንግስትን ድርሻ ወይም ደግሞ የመንግስትን አቋም ይዘው ነው የሚሆነው እና ትንታኔያቸውም ከዛ ጋር የተያያዘ ነው የሚሆነው እኔ የማይበት መልክ ደግሞ ምንድን ነው የተፈጠረው ነገር አሁን አንዳንድ አገላለጾች ላይ ስንመለከተው ለምሳሌ አቶ ግዛውም እዚሁ አብረውን የተወያዩ ያሉት ቢሆን ለምሳሌ የቲፒኤልኤፍን ወይም ደግሞ የህወሀትን ሁኔታ በመደጋገም በመጥቀስ ሁኔታውን ለማብራራት የተሞከረበት አለ። እንግዲህ ምንድን ነው ጎንደር የሚመራው በበአዴን ነው እና በአዴን ደግሞ ያው እንግዲህ ጥምር ፓርቲ መስርቶ የኢህአዴግን ተቋቋሙት ድርጅቶች አንዱ ነው እና በአገዛዝ ወይም ደግሞ በአመራር በአስተዳደር ደረጃ ያለው አወቃቀር ይሄ ነው። ትንሽ ግራ የሚያጋቡ ነገሮች አሉ። በእርግጥ አብዛኛውን እንደሰማሁት በተለያየ ሶሻል ሚዲያም እንደዚህም ይሄ በተናጠል ህወሓት የፈጸመው ተግባር ነው የሚሉ አቀራረቦች አሉ። እንግዲህ ይሄ እውነት ለመሆን የሚበቃ አይነት ትንታኔ ከሆነ አሰራሩ ላይ የተወሰኑ ችግሮች አሉ ማለት ነው። ምክንያቱም የትግራይ ክልል አማራ ክልል ውስጥ ገብቶ የሚሰራቸው የጥት ሀሳብ ሊኖሩ አይችሉም። እንደዛ ከሆነ ያው በፌዴራል ደረጃ ባለው አሰራር እንግዲህ እኛ ኢፌክቲቭ ነው ወይም አይደለም ጥሩ ውጤት የሚያመጣ ነው ወይም አይደለም ብለን ለመገምገም እንችላለን። ነገር ግን አሰራር አለ ኢትዮጵያ ውስጥ እና በአሰራሩ መሰረት ፌዴራል ገቨርንመንቱ ነው በክልሎች መካከል ያለው ሁኔታዎች ቢነሱም ወይም ደግሞ አንዱ ክልል ጋር ያለን የአንዳንድ ጸጥታ ሁኔታ ለማስተካከል ወይም ደግሞ ለመመለስ ሙከራ የሚያደርገው እና ሁለት አይነት አቀራረቦች ናቸው እየቀረቡ ያሉት ማለት ነው። በአንድ በኩል አይ ያው በትግራይ ክልል የተሰራ ስራ ነው የሚል የትግራይ ክልል ኤጀንቶች ናቸው የሚለው ነገር፣ በሌላው በኩል ደግሞ አቶ ጌታቸው እንደተናገሩት የፌዴራል ገቨርንመንቱ የጸረ ሽብር ግብረ ኃይሉ ስራውን ለመስራት በሚሞክርበት ጊዜ የተነሱ ውከቶች እንደነበሩን ያስቀመጡት እና ሁላችንም ልንተማመንበት የምንችለው አንድ ነገር አለ። የጸጥታ ስራ በአጠቃላይ ጥሩ ነገር ሊሆን ይችላል። ወደፊት ሊመጡ የሚችሉ የባሱ ነገሮች ከመነሳታቸው በፊት መንግስት ባለስልጣንና ኃላፊነት ተጠቅሞ አንዳንድ የሚከታተላቸው ነገሮች ካሉ፣ ተጠርጣሪዎችም ካሉ እነዚያን ተጠርጣሪዎች አግባብ ባለው መልኩ ተከታትሎ ይዞ ስርዓት ባለው መንገድ ለፍርድ ማቅረቡ እንደዚህ ነገሮች አግባብ ያላቸው ነገሮች ናቸው። ግራ የሚያጋባው ነገር ግን አሁን ምንድን ነው? የዚህ አይነቱ ሂደት ተከትሎ የተሰራ አሰራር ከሆነ ለምንድን ነው ትንሽ ከእጅ ወጣ ሊል ይቻለበት ምክንያት? ምክንያቱም አንድም ሰው አራትም ሰው አምስትም ሰው ለመያዝ የደህንነት ሰራተኞች አሉ። እነዚያ ሰዎች ስራቸውን በሚገባ ተወጥተው አስፈላጊ የሆነውን ለመፈጸም ያለመቻላቸው እና ይህ ነገር እንደዚህ ተጋኖ ውብ የሆነችውን ጎንደር ከተማ ከላይ ከጎሀ ጀምረ እስከ ማራኪ ግቢ ድረስ እንደዚህ አምሮባት ተንቆጥቁጣ ባለችበት ጊዜ ላይ እንደዚህ አይነት ጠባሳ ሊያሰጠር የሚችል ነገር ለምን ልንጨጠር ይቻለው የሚለው ራሱ ሊቻለ ትልቅ ጥያቄ ነው። መልካም፣ አቶ ግዛ ወድሎ ለእርሶ ልስጥ። አቶ ጸጋዬ ባነሷቸውም ሆነ ቀደም ብሎ ባሰማችሁ የመንግስቱ ቃል አቀባይ አቶ ጌታቸው ረዳ በተናገሩት ላይ ምን አስተያየት አሉት? በጣም የሚገርመው ነገር ትናንትና፣ በኔ ዕድሜ ሊያደግን የሚመሩ ሰዎች አብዛኛዎቹ በእኔ እድሜ ናቸው። በእኔ እድሜ ያሉ ሰዎች ስልጣን ይዘው እነሱ ወንበዴ እንደተባሉ በተራቸው አሁን ሌሎችን ወንበዴ ሲሉ በጣም ይገርመኛል። አንዳንዶቹ ስልጣን ላይ ያሉ ሰዎች በግል ማቃቸው እና ሜዳ ገብተው ሲዋጉ የነበሩ ሰዎች አሁን ደርሰው ሌሎች ኢትዮጵያዊነት መብታቸው ተገፎባቸው መኖር ሳይችሉ ልክ እነሱ እንዳደረጉት ማለት ነው መሳሪያ ያነሱ ሀይሎችን ወንበዴ ሲሉ ይገርመኛል። ለነገሩ አቶ ጌታቸው ረዳ እውነት ስለማይናገሩ ትርጉም አይሆነውም። ኢቭን አቶ ጌታቸውን ደግሞ እንመን የሚል ሰው ካለ በተለይ ህዝባዊ ወያኔ ሓርነት ትግራይ ደጋፊዎች እንኳን እንዲያጤኑት የምፈልገው እውነት እነዚህ ሰዎች ሽብርተኞች ከሆኑ የጎንደርን ህዝብ በሙሉ ማነቃነቅ በቪዲዮ ያየነው ነገር ነው። ከቻሉ ከወልቃይት፣ ከአርማጮ፣ ከደባርቅ ይህንን ሁሉ ማነቃነቅ ከቻሉ የፖለቲካ ሂደቱ መሆን ያለበት ችግሩ ምንድን ነው፣ እነዚህን ሰዎች እንዴት እንረዳቸው፣ ወይንም የፖለቲካ መፍትሄ እንዴት እንፈልግ የሚለው ነበር መሆን ያለበት። የሚያስፈራው ነገር አቶ ጌታቸው እንዳደረጉት ያለው ችግር ላይ መስማማት አለመቻላችን ነው። አቶ ጌታቸውም የህዝባዊ ወያኔ ያረነት ትግራይ መሪዎችም ሊታያቸው ያልቻለው ኢትዮጵያውያን ከኦሮሞ እስከ አማራ፣ ከጉራጌ እስከ ሱማሌ፣ ከወላይታ እስከ ሲዳማ ድረስ ያሉ ኢትዮጵያውያን ኢትዮጵያ ውስጥ የሚደረገው የአንድ ብሔር አገዛዝ ነው። ዘጠና ስድስት በመቶ በላይ የሚሆነው የሚሊተሪ ሊደርሺፑ በህዝባዊ ወያኔ አርነት ነው የተያዘው። ቸርቹ የእግር ኳስ ፌዴሬሽኑ ሳይገር አሰልጣኙ ሳይገር አየር መንገድ ኢትዮጵያ ውስጥ የውጭ ጉዳይ ሚኒስቴሩ፣ የመከላከያ ሚኒስቴሩ ለሀያ አምስት አመት ከህዝባዊ ወያኔ አርነት ትግራይ ቁጥጥር ወጥቶ አያልቅም። ብአዴን አማራውን ይመራል፣ ኦፒዲዮ የኦሮሞን ክልል ይመራል የሚለው ቀልድ ነው። ብአዴንን እንኳን ብንወስደው አቶ ጸጋይ በእርግጠኛ ያውቃሉ። በረከት ስምኦን አማራ አይደለም። ካሳተክለ ብርሃን አማራ አይደለም። ህላዊ ዮሴፍ አማራ አይደለም። ታደሰ ጥንቅሹ አማራ አይደለም። የአማራ ናሽናሊዝም እኔ በዛ አላምንም። በጣም ግልጽ መሆን እፈልጋለሁ። ፖለቲካ በብሄር መሆን የለበትም። ያላም ኢቭን ህዝባዊ ወያኔ አሪነቶቹ በሚሉ ቢመጣ አማራን የሚገዛው አማራ አይደለም። ሌላው በጣም ኢምፖርታንት ፖይንት ህዝቡ እንዲገነዘብ የምፈልገው ኢትዮጵያ ውስጥ ምርጫ ይደረጋል እንደውም ዴሞክራቲክ ነው ይብን የእኔ ሀገር ፕሬዚዳንት፣ የአሜሪካ ፕሬዚዳንት ዴሞክራቲክ ነው። ከጎንደር የተመረጡት ሰዎች የት አሉ? ይሄ ሁሉ ህዝብ ላይ ግድያ ሲደረጉ ከደመቀ መኮንን ከበአዴን አንድም ሰው ተነስቶ እኔ እምወክለው ሰው መገደል የለበትም እኔ ከመንግስት ጋር እደራደርለታለሁ ብሎ ያሳየው ነገር ይሄ የሚያሳየው በህዝባዊ ወያኔ አርነት የሚደረጉ ምርጫዎች አላማቸውም ይሁን ውጤታቸው የጎንደርን ወይም የኦሮሚያን ወይም የሶማሌን ክልል መወከል ሳይሆን ለህዝባዊ ወያኔ አርነት ድርጅት እና መሪዎች ታማኝ የሆኑ የተለያዩ ብሄር ሰዎችን መሰብሰብ ነው። ስለዚህ ያለው ችግር ያሉ ለአንድ መጨረሻ ፖይንት ያለው ችግር ምንድን ነው? መጀመሪያው መሆን ያለበት ይህን ያለበት አደገኛ ነው። ሁላችንም ቅሬታ ሊኖርን ይችላል። ፖለቲካችን ሊለያይ ይችላል ግን እየከፋ ከመሄዱ በፊት ችግር እንዳለ አትሊስት ተገንዝበን መነጋገር አለብን። መልካም፣ አደገኛ ሁኔታ ነው፣ መፍትሄ መፈለግ አለበት የሚለው የመፍትሄ ፍለጋው የሚያጋጭ አይመስለኝም። ችግሩ ምንድን ነው የሚለው ላይ ግን አቶ ግዛው እንዳሉት የተለያየ ሀሳቦች አሉ። ና ስለ ችግሩ በእርግጥ በግልጽና በቀጥተኝነት መርምሮ መፍትሄ ለመፈለግ አማራጮችም ማየት ይጠይቃል። እርስዎ ላነሷቸው ጠንከር ያሉ ሀሳቦች የመንግስቱን ይዞታ፣ ሁለንተናዊ ውክልና፣ ማንነት እነኚህ በጣም አወዛጋቢ ጉዳዮች ናቸው። ና ለአቶ ጸጋይ ቅድሚያ እድል መስጠት አለብኝ። አቶ ጸጋይ፣ አቶ ግዛው ላነሷቸው ብቻ ይመልሱ፣ ቅድሚያ ሌሎች ጥያቄዎችን ከማስከተሌ በፊት እድሉ የእርሶ ነው። አድማጮቻችን በመጪው ሳምንት ለቀደመው ጥያቄ አቶ ጸጋይ አረፈ የሚሰጡትን ምላሽና በሁለቱ ወገኑ ተከራካሪዎች የሚሰነዘሩትን የመፍትሔ አማራጮች ያካተተ ክርክር ይዘን እንመለሳለን። ለአሁኑ እንግዶቹን አቶ ግዛው ለገሰንና አቶ ጸጋይ አረፈን እናመሰግናለን። እግዜር ይስጥልን። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ሲል እንዳስተዋወቅ ነው፣ ቀሪው ጊዜ የሙዚቃ ቃና የሚደመጥበት ነው ሲሆን፣ ግርማነች አዘጋጅና አቅራቢዋ ሳምንቱን በስራ፣ በትምህርት፣ በኑሮ፣ በደስታ፣ በሐዘን በብስጭት በሰላም በፍቅር በሁሉም የኑሮ ከፍና ዝቆች አልፋችሁ አሁን በዚህን ሰዓት የሙዚቃ ቃናን ለማድመጥ ሬዲዮናችሁን የከፈታችሁ ውድ አድማጮቻችን እንደምናመሻችሁ፣ እንደምንሰነበታችሁ። የሙዚቃ ቃና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ አማርኛ ቋንቋ ዝግጅት ክፍል ተዘጋጅቶ ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። ለዛሬም ዘፈኖቹን መራርጬ ስጋብዛችሁ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። እናንተም በምርጫዎች እየተዝናናችሁ አብራችሁ ይቆዩ። የማርክ አንቶኒን አይኔዲዩ የዕለቱን የመጀመሪያ የሙዚቃ ግብዣይ አድርጌ ልጀምር። ማርክ አንቶኒ አይኔዲዩ። Just like magic. አይኒዲዩ የተሰኘውን የማርክ አንቶኒን ዜማ ነበር ያደመጥ ነው። አስከትዬ የምጋብዛችሁ ጀስቲን ቲምበርሊክ ካንት ስቶፕ ፊሊንግ ሲል የተጫወተውን ዜማ ነው። ይህ ዜማ እንግዲህ በዚህ ሳምንት የአሜሪካ የሙዚቃ ደረጃ ሰንጠረዥ ላይ በሁለተኛ ደረጃ ይገኛል። ይሄ ዘፈን በዚህ የሙዚቃ ሰንጠረዥ ላይ ዘለግ ላለ ጊዜ አንደኛ ሁለተኛ ሶስተኛ እየሆነ ቆይቷል እዚህ አሜሪካንም በጣም ተወዳጅ ዜማ ነው በነገራችን ላይ እዚህ ዘፈኖቹ የአሜሪካን የሙዚቃ የደረጃ ሰንጠረዥ ላይ ሲቀመጡ ከአንድ እስከ መቶም ከአንድ እስከ አስርም ቶፕ ቴን ቶፕ ሀንድረድ እየተባለ ሲቀመጡ በተለይ የኤፍኤም የሬዲዮ ጣቢያዎች ቀኑ ሙሉ ማለት ይቻላል ሲያሰሟቸው ነው የሚውሉት በገበያ ቦታዎች መዝናኛ ስፍራዎች የመደመጥና የመሰማት እድል አላቸው እና የጀስቲን ቲምበርሊክ ካንት ስቶፕ ፊሊንግ በጣም በመደጋገም በመሰማት በጣም ተወዳጅ የሆነ ዜማ ነው ካንት ስቶፕ ፊሊንግ Off from my home. We're flying up no ceiling when we in our zone. I got that sunshine in my pocket, got that good soul in my feet. I feel that hot blood in my day when it drops. Ooh, I can't take my eyes off of it. moving so phenomenally. So just dance, dance, dance. I the so just dance, dance, dance. Go. Ooh, it's something magical. It's in the air, it's in my blood, it's rushing on. Rushing on. I don't need no reason, don't be control. control. I fly so high, no ceiling when I'm in my zone. Cause I got that sunshine in my pocket, got that good soul in my feet, I feel that hot. Blood when it drops, ooh I can't take my eyes off of it Moving so phenomenally You we'll won't the way we rock it So don't stop ጀስቲን ቲምበርሌክ ካንት ስቶፕ ፊሊንግ ወደ እንስት የሙዚቃ አቀንቃኝ ነው የምንመለሰው አዴል አዴል እንግዲህ ባለፈውም አመት ሄሎ በተሰኘው ዜማዋ በጣም ትልቅና ከፍተኛ ተወዳጅነትን አትርፋ የነበረች ድምጻዊት ናት አሁን ደግሞ ሴንድ ማይ ላቭ የተሰኘው ዜማዋ በአሜሪካ የደረጃ ሰንጠረዥ ላይ በዚህ ሳምንት በአስረኛ ደረጃ ላይ ይገኛል this was all በዚህ ሳምንት እንግዲህ በጣም ተወዳጅ ከሆኑት ና በአሜሪካ የደረጃ ሰንጠረዥ ላይ ያሉ ሁለት ተወዳጅ ድምጻውያንን አከታት እየጋብዣለሁ። እስቲ ወደ ኋላ ልመለስ። ቆየት ወዳሉት ቤንጃሚን ኤርል ኪንግ፣ በመድረክ ስሙ ቤኒ ኪንግ፣ የሶል ና የአር ኤን ዲ ቢ ሙዚቃ ስልት ተጫዋች ነው። በ1938 ዓ ም እንደ አውሮፓውያን አቆጣጠር ነው የተወለደው። ህይወቱ ደግሞ ያለፈው በ2015 ነው። በቤኒ ኪንግ ስታንድ ባይ ሚ በሚል የተጫወተው ዜማ ቀጣዩ ምርጫዬ ነው። Dark. And the moon is the only light we'll see. ቤኒ ኪንግ ስታንድ ባይ ሜ ወደ ራቸል ፕላተን ስታንድ ባይ ዩ ልመልሳችሁ። ራቸል ፕላተን ወጣትና ተወዳጅ ድምጻዊት ናት። ፋይት ሶንግ በሚለው ዜማዋ ደግሞ በጣም ተወዳጅ ሆናለች። ፋይት ሶንግ የተሰኘው የራቸል ፕላተን ዘፈን በተለይ በአስቸጋሪ ሁኔታ ውስጥ ያሉ በካንሰር በሽታ እየተሰቃዩ የሚገኙ ሆስፒታል ውስጥ ያሉ እንደዚሁም ደግሞ ያገገሙ ሰዎች ይዘፍኑታል እ ዩቲዩብ ላይ ይህንን ብናየው ራቸል ፕላተን ራሷ አንዳንድ ሆስፒታሎች ሄዳ በካንሰር ህመም እየተሰቃዩ ካሉ ህጻናቶች ጋር ስትዘፍን፣ ስታነቃቃቸው፣ ሞራላቸውን ስታድስ ይታያል። አሁን ግን ዛሬ ያንን የራቸል ፕላትን ፋይት ሶንግ አይደለም ለመጋብዛችሁ። ስታንድ ባይ ዩ የሚለውን ነው። ቤኒ ኪንግ ስታንድ ባይ ሚ ብሏል። ራቸል ፕላትን ደግሞ ስታንድ ባይ ዩ ትለናለች። Put your empty hands in mine and scars. Show me all the scars you hide. And hey, if your wings are broken, please take mine so yours can open too. Cause I'm gonna stand by you. ከእንግሊዘኛ ዘፈን ወደ ወደ ስፓኒሽ ቋንቋ ሪኪ ማርቲን ፐርዶናሜ ሲል የዘፈነው አንድ ቆንጆ የስፓኒሽ ዘፈን አለ። ፎርጊቭ ሜ ማለት ነው፣ ይቅርታ አድርጊልኝ። ሪኪ ማርቲን ፐርዶናሜ Nos conocimos, aunque hoy no tengamos de qué hablar, tratamos no perder el equilibrio. Y en la balanza tú pusiste más, no es justo hacerte parte de mi olvido. Tienes todo lo que pido, pero no eres mi mitad. Perdóname por no cumplir con las promesas. Admito que fue mi torpeza el intentarlo. Yo hablo más que el ruido y cierro un pato con la soledad. Ahora solo parto en este viaje. Te mereces que te amen, lo que yo no fui capaz. You can go. የምታደምጡት የሙዚቃ ቃና ፕሮግራማችንን ነው። የሚተላለፈው ደግሞ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ነው። እስቲ ለስለስ ወዳለው ወደ ሜሎዲ ጋርዶ ዜማ ልመልሳችሁ። ላቭ ሚ ላይክ ኤ ሪቨር ደስ ትላለች ሜሎዲ ጋርዶ Does cross the sea, love me like a river does. The earth itself spins around. Love me like the earth itself, sky above, below the ground. Love me like the earth itself, baby. Don't የዛሬ የሙዚቃ ምርጫዎቼ ከዚህም ከዚያም የሚል ስያሜ ሊያሰጠው የሚችል ነው። የተከበራችሁና የተወደዳችሁ አድማጮች እንግዲህ ዛሬ የተመደበልኝ ሰዓት በዚሁ ተጠላቋል። ስሰናበታችሁ ግን አንድ ተወዳጅ ዜማ ጋብዤ ነው። ኦሞ ሳንጋሬ፣ ታዋቂዋና ተወዳጇ የማሊ ሙዚቃ አቀንቃኝ ኦሞ ሳንጋሬ ሙዙሎ ስትል ያዜመችውን ዜማ እሱን እያደመጣችሁ እስከሚቀጥለው ሳምንት ድረስ እያስታወሳችሁ ቆዩኝ። ለዛሬ በዚህ ልሰናበታችሁ። ኦሞ ሳንጋሬ ትቀጥላለች፣ ተቀጥላለች በእኔ በኩል ደናደሩ አድማጮች ከመሰናበታችን በፊት ማጠቃለያ ዜና። የዩናይትድ ስቴትስ የዲሞክራቲክ ፓርቲው ታሳቢቱ እጩ ሂለሪ ክሊንተን ለምክትል ፕሬዝደንታዊ እጩ እንዲሆኗቸው የመረጧቸው የቨርጂኒያው የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ቲም ኬን ፍሎሪዳ ማያሚ ከተማ ለመጀመሪያ ጊዜ አብረው የምረጡኝ ዘመቻ ላይ ተገኝተዋል። የቀድሞ ውጭ ጉዳይ ሚኒስትር በይፋ እጩነታቸውን የሚቀበሉበት የፓርቲያቸው ጉባኤ ሰኞ ዕለት ፔንስልቬኒያ ፊላደልፊያ ውስጥ ይከፈታል። ባልደረባችን ከስፍራው ሆኖ ዘገባ ያቀርብልናል በጊዜው በዛሬው ዕለት አፍጋኒስታን ዋና ከተማ ካቡል ውስጥ ቢያንስ 80 ሰው ለገደለውና ብዙ መቶዎች ላቆሰለው የቦምብ ጥቃት ሽብርተኛው ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነት ወስደዋል። ሳምንት ባልሞላ ጊዜ ሁለት ጥቃቶች የደረሱባት የጀርመን ቻንስለር መርክል የጸጥታ አገልግሎቱ የሀገሪቱን ሕዝብ ደህንነትና ነጻነት ለመጠበቅ የተቻለውን ሁሉ ያደርጋል ሲሉ በዛሬው ዕለት ተናግረዋል። በ19 በ22ና በ25 ሜትር ባንድ የምናሰማውን ፕሮግራም የዛሬ ቅዳሜን እዚህ ላይ አበቃን። አስተናጋጁ አዲሱ አበበ ከፕሮዲሰሬ ንጉሡ ታምሬ ጋር በመሆን ከሌሎችም ባልደረቦች ጋር መልካም ምሽት ደናደሩ። ነገ እሁድ እንገናኛለን ከምሽቱ 3 ሰዓት ላይ